Yeah, yeah, America Radio. tabiano አድማጮች የዛሬው ፕሮግራማችንን በዜና እንጀምራለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ኢትዮጵያን ጨምሮ በአምስት የአፍሪቃ ሀገሮች የሚያደርጉት ጉብኝት በዲሞክራሲያዊ አስተዳደር ግንባታ፣ የጸጥታ ትብብርና የምጣኔ ሀብት ትስስር ላይ እንደሚያተኩር ተናገሩ። ወደ አፍሪካ ከመምራታቸው በፊት በዋሽንግተን ዲሲ ወጣ ብሎ በሚገኘው የጆርጅ መሰን ዩኒቨርሲቲ ቴለርሰን ስለ ጉዟቸው ንግግር አድርገዋል። ሳምንታዊው ቅንብሮች፣ ሐኪሙን ይጠይቁ፣ ንግድና ምጣኔ ሀብት፣ ልዩ ልዩ ዝግጅቶችም ይዘናል። አድማጮች አሁን ወደ ሰዓቱ የዓለም ዜና እንገባለን። ሰሜን ኮሪያ የተደቀነባት ወታደራዊ አደጋ እስከተወገደ ድረስ የኒክሌር ፕሮግራማን የመጠበቅ አስፈላጊነት አይኖረውም ማለቷን የደቡብ ኮሪያ ባለስልጣናት ገለጡ። ከዩናይት ስቴትስ ጋር የመነጋገር ፍላጎት እንዳላት ማመልክቷንም ባለስልጣኖቹ ገልጠዋል። ቸንግ ይህን ያሉት የከፍተኛው የደቡብ ኮሪያ ልዑካን በሰሜን ኮሪያ ከመሪው ኪም ጆን ኡን ጋር ተገናኝተው የተነጋገሩበትን የሁለት ቀናት ጉብኝት አካሂደው ከተመለሱ በኋላ ነው። የሶሪያ ሲቪሎችና አማጽያን ከተከበበው የምስራቅ ጎታ አካባቢ በመውጫው መስመር በኩል ሊወጡ ይችላሉ ሲል የሩሲያ መከላከያ ሚኒስቴር አስታውቋል። የአማጽያኑ መሳሪያዎችንና ቤተሰቦቻቸውን ይዘው መውጣት ይችላሉ ይላል የሩሲያው የመከላከያ ሚኒስቴር መግለጫ። ወዴት እንደሚሄዱ ግን ግልጽ አላደረገም። የተባበሩት መንግስታት ድርጅት የሰላሳ ቀናት የተኩስ ማቆም ስምምነት እንዲደረግ ጥሪ ያቀረበ ቢሆንም ግጭቱ መቀጠሉ አልቀረም። አላማው ሲቪሎች ከተከበበ ቦታ ለመውጣት እንዲችሉ ነው። ሩሲያም በበኩሏ ለሰዎች መውጣት እንዲያመች ስትል በየቀኑ ለተወሰነ ጊዜ ከተኩስ እረፍት እንዲደረግ አውጃለች። የሶሪያ መንግስት በምስራቅ ጎታ ላይ የአየር ድብደባና የየብስ ጥቃት በመቀጠሉ ሰብአዊ ረዲኤት የጫነ ዓለም አቀፍ ካሚዮን ትላንት ወደ ምስራቅ ጎታ የጀመረውን ጉዞ ለማቋረጥ ተገዷል። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ሀገራቸው በውጭ በሚገቡት የብረት ምርቶች ሀያ አምስት ከመቶ በአሉሚኒየም ምርቶች ደግሞ አስር ከመቶ ቀረጥ ለመጣል በወሰዱት እርምጃ ውሳኔ አገራቸው እንደምንጸና ትላንት ተናገሩ። የፖለቲካና የዲፕሎማሲ አጋሮች እንዲሁም ዩናይት ስቴትስ ኩባንያዎች አሜሪካ የንግድ ጦርነት ሊያስከትል የሚችል ፖሊሲን እንዳትከተል ጫና እያደረጉ ነው። ፕሬዚዳንት ትራምፕ ትላንት ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ተገናኝተው ከመነጋገራቸው አስቀድሞ አዲስ ፍትሐዊ የሆነ የሰሜን አሜሪካ የነጻ የንግድ ስምምነት ከተደረገ ሜክሲኮና ካናዳ ቀረጥ ከመጣሉ ቅድ ነጻ ሊሆናሉ ሊሆኑ ይችላሉ ብለዋል። ዋጋ ቢስ የነበረውን የሰሜን አሜሪካ ነጻ የንግድ ስምምነት ለማሻሻል እየተደራደርን ነው። ስምምነት ላይ ካልደረስን ግን አስቆመዋለሁ ሲሉ ፕሬዝዳንት ትራምፕ ዝተዋል። የዩናይት ስቴትስና ሜክሲኮ እንዲሁም ካናዳ የሰሜን አሜሪካ ነጻ የንግድ ስምምነትን ለማሻሻል እየሰሩ መሆናቸው ታውቋል። ሩሲያ እስካሁን ባለው ጊዜ ያነጋገረኝ ክፍል ባይኖርም፣ በጸና ስለታመሙት የቀድሞ የሩሲያ ሰላይ ጉዳይ ከሚመረመሩት የብሪታንያ ባለስልጣኖች ጋር ለመተባበር ዝግጁ ነኝ ብላለች። ሰውየው በጠና ታመው ሆስፒታል የገቡት ምንነቱ ላልታወቀ ንጥረ ነገር ከተጋለጡ በኋላ ነው። የብሪታንያ ሚዲያ በገለጸው መሰረት ሰርገይ ስክሪፓል የተባሉት ሰው ዩናይትድ ስቴትስ ና ሩሲያ ከስምንት ዓመታት በፊት ባደረጉት የሰላዮች ልውውጥ መሰረት በብሪታንያ ጥገኝነት አግኝተዋል። የክሬምሊን ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ የሰውየው መታመም በጣም ያሳዝናል ካሉ በኋላ የሩሲያ መንግስት ለጉዳዩ መረጃ እንደሌለው ጠቁመዋል። የ66 ዓመት ዕድሜው ስክሪፓል በሰላሳዎቹ ዕድሜ ክልል ውስጥ ካለች ሴት ጋር ሆነው ባለፈው እሁድ ሳልስበሪ ከተማ በሚገኝ የገበያ መደብር ወንበር ላይ እንደተቀመጡ ተዝለፍልፈው ተገኝቷል። በአሁኑ ወቅት ሁለቱም በጠና ታመው በሆስፒታል እየታከሙ ናቸው። አንድ የተባበሩት መንግስታት ድርጅት ባለስልጣን እንደሚሉት የ በሚያንማር የጸጥታ ኃይሎች በሰሜን ምዕራብ ራሂን ክፍለ ግዛት የቀሩትን ሮሂንጋ ሙስሊሞች ሰብአዊ መብት መርገጡን ቀጥለዋል። ሚያንማር ውስጥ በሮሂንጋዎች ላይ የሚፈጸመውን የዘር ማጽዳት ተግባር እየቀጠሉ ነው ይላሉ በተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ዋና ጸሐፊ አንድሮው ጊልሞር። ግልሞር ዛሬ ባወጡት መግለጫ ይህን ደህና ይህ ነው የሆነው ያሉት በቅርቡ በጎረቤት ሀገር ባንግላዴሽ በተፋፈጉ የስደተኛ ሰፈሮች ከተጠለሉ ሮሂንጋዎች ጋር ባገኙት መረጃ መሰረት መሆኑን ታውቋል። ወደ ሰባት መቶ ሺህ የሚጠጉ ሮሂንጋዎች የሚያንማር የጸጥታ ኃይሎች ከሚያደርሱባቸው ስቃይ በምሸሽ ካለፈው ነሐሴ ወር አንስቶ ባንግላዴሽ ገብተዋል የሮሂንጋ አማኞች ና የሰብአዊ መብት ተሟጋቾች እንደሚሉት የአገሪቱ ወታደራዊ ኃይል በሮሂንጋዎች ላይ ግድያ አስገድዶ መድፈር ና በእሳት የማጋየት ተግባር ይፈጽማል ተብለዋል በመጨረሻም ዊን አፕ ሬዲዮን ያፈለቁት እንግሊዛዊ ተመራማሪ ትሪቨር ባይሊስ በሰማንያ ዓመት ዕድሜያቸው ትላንት አረፈው የሚያውቋቸው ሰዎች እንደሚሉት ከረጅም ጊዜ ህመም በኋላ ነው ያረፉት ባይሊስ እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት በጅን ሬዲዮን ያፈለቁት አፍሪካ ውስጥ የኤድስ በሽታ መስፋፋቱን በቴሌቪዥን ካዩ በኋላ ነው። የኤሌክትሪክ መብራት በሌለበትና የባትሪ ድንጋይ ለመግዛት አቅም የላቸው ሰዎች ህይወትን የማዳን መረጃ እንዲያገኙ ለማስቻል ሲሉ ነው ያፈለቁት። ይህ ግኝታቸው ዓለም አቀፍ እውቅና አትርፎላቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐዬንን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብሎ ከሚቀርቡ ዝግጅቶች አንዱን ለቅምሻ ልበል። ወደ ኢትዮጵያ መሄዱ በጣም አስፈላጊ ነው፣ ምክንያቱም ኢትዮጵያ የአፍሪካ ሕብረት መቀመጫ ናት። ስለዚህ በአንድ በኩል ቲለርሰን ከሕብረቱ ሊቀመንበር ሙሳ ፋኪ እና ከሌሎች ኮሚሽነሮች ጋር ተገናኝተው አህጉሪቱን እየተፈታተኑ ባሉ ችግሮች ዙሪያ ይነጋገራሉ። የዩናይት ስቴትሱን የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን ከዛሬ የካቲት 27 ቀን አንስቶ ለሚቀጥሉት ሰባት ቀናት ኢትዮጵያን ጨምሮ በአራት የአፍሪቃ አገሮች ጉብኝት ማድረጋቸውን አስመልክቶ በዩናይት ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር ዳናልድ ያማማቶ የተናገሩትን ነበር በትርጉም በአማርኛ የሰማችሁት። ቆየት ብሎ ወደ ሁለተኛው አጋማሽ ይቀርባል። አድማጮች አሁን ወደ እለቱ አብይ ርዕስ የአስቸኳይ ጊዜ አዋጅ ኮማንድ ፖስት በመባል የሚታወቀው የህዝብ መምሪያ አዋጁ በስራ ላይ የሚውልበትን መመሪያ ይፋ አደረገ። የመልካም አስተዳደርን፣ የዲሞክራሲ ጥያቄን በሁከትና በብጥብጥ መመለስ አይቻልም ሲሉ መመሪያውን ያብራሩት የጠቅላይ አቃቢ ሕጉ አቶ ጌታቸው አምባዬ ናቸው። ክልከላ ተደርጎባቸዋል የተባሉትንም ተግባሮች በመግለጫቸው ዘርዝረዋል። መለስካቸው አመሃ ተከታትሎታል። የካቲት 23 ቀን 2010 ዓመተ ምህረት በተወካዮች ምክር ቤት ለጸደቀው የአስቸኳይ ጊዜ አዋጅ ማስፈጸሚያ መመሪያ ትናንት ይፋ ተደርጓል። ይህን በኮማንድ ፖስቱ የወጣውን መመሪያ ለማብራራት በጽህፈት ቤታቸው ጋዜጣዊ መግለጫ የሰጡት ጠቅላይ አቃቢ ሕጉ አቶ ጌታቸው አምባዬ የመግለጫውን ዋና ዓላማ አስቀድመው አስረድተዋል በሳቸው አባባል ህብረተሰቡ አዋጁን በአጠቃላይ ይዘቶች የተገነዘበው እንደሆነ አመልክተው መመሪያው ውስጥ የተካተቱትን ዝርዝር የአፈጻጸም ስልቶችን በግልጽ መገንዘብ ያስፈልገዋል ብለዋል። ይህም ሁለት ጥቅም እንዳለው ጠቁመው በአዋጁ ተግባራዊነት በባለቤትነት የሚንቀሳቀስ ህዝብ በማሰለፍ አቅም መፍጠርና ወደ ተከለከሉ ድርጊቶች በማወቅም ሆነ ባለማወቅ እንዳይገባ ለመታደግ ነው ሲሉ የመግለጫውን ዓላማ ገልጸዋል። አቶ ጌታቸው መመሪያው ሁለት ክፍሎች እንዳሉት ክፍል አንድ የተከለከሉ ተግባራትን እንደሚይዝ የተከለከሉት ተግባራትም በሁለት እንደሚከፈሉ እነዚህም በመላ ሀገሪቱ የተከለከሉና ኮማንድ ፖስቱ በሚወስናቸው ብቻ የታጠሩ መሆናቸውን ገልጸዋል። በማንኛውም የሀገሪቱ ክፍሎች ከተከለከሉት ተግባራት መካከል የመጀመሪያው ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን የሚጥሱ ተግባራትን የሚመለከት ነው። የልማት አጀንዳ፣ የዲሞክራሲ ጥያቄ የመልካም አስተዳደር ጥያቄን በሁከትና በብጥብጥ መመለስ አይቻል፣ ህግና ስርዓት ባለበታል። ይህን ማድረግ ህዝቦች የተዋደቁለትንና በደማቸው ያመጡትን ህገ መንግስት የመጨፍለቅና የመጣስ ጉዳይ ነው። ይህን ደግሞ እስካሁን ድረስ የተደረገው ሁኔታዎችን የማስታገስእና በሆደ ሰፊነት ይዞ የማቆየት ጉዳይ ይበቃል። ሀገር ሲናድ፣ ኢኮኖሚው ሲናድ፣ ሰላምና ደህንነቱ ሲናጋ በዝምታ ማየት እና መመልከት መቆም ይኖርበታል፣ የሚል እንደሆነ ግልጽ ግንዛቤ መወሰድ አለበት። አቶ ጌታቸው አክለውም በቅርቡ ገዢው ግንባር የደረሰበትን ውሳኔና መንግስትም ተቀብሎ ተግባራዊ አድርጎታል ያሉትን የእስረኞችን መፈታት ተከትሎ የተሳሳተ ግንዛቤ እንደተፈጠረ ጠቁመዋል። ይህንን ግንዛቤ ትክክል እንዳልሆነም አስጠንቅቀዋል። አሁን በቅርቡ የተወሰነውን የኢህአደግ ስራ አስፈጻሚ የወሰነውን መንግስትም የተቀበለውን አንዳንድ እርምጃዎችን ተከትሎ በህዝብ ግፊትና በሌላ ኃይል በዚህ መንገድ አስገድዶ ወንጀልን ቢፈጸም ይፈታል ወይም ዲሆናል የሚል አይነት ፍላጎት ላይ ተመስርቶ ወንጀል ለመስራት የሚያስብ ሰው ካለ ቆም ብሎ ማሰብን ይጠይቃል። ያ ሌላ አጀንዳ ነው፣ ተዘግቷል። አሁን ህግ የማስከበር ጉዳይ ነው። የህግ የበላይነትን የማረጋገጥ ጉዳይ ነው። የህግ የበላይነትን የማረጋገጥ ጉዳይ በምንም አይነት ተአምር ለድርድር መቅረብ የለበትም። ስለዚህ ህገ መንግስቱንና ህገ መንግስታዊ ስርዓቱን ለአደጋ በሚያጋልጥ መንገድ እንቅስቃሴ የሚያደርግ ሰው በበነበኛው የወንጀል ህግ ከሶስት ዓመት እስከ ሃያ ዓመት በህዝብ ደህንነት ኑሮ ላይ ከፍተኛ ቀውስ አስከትሎ ከሆነ ደግሞ እስከ እድሜ ልክ የሚያስቀጣውን ቅጣት ተግባራዊ መደረጉ የማይቀር መሆኑን ነው መመሪያው በግልጽ የሚያስቀምጠው። በሁለተኛ ደረጃ ክልክላ የተደረገበት ተግባር ደግሞ የህዝቦችን አንድነትና መቻቻልን የሚጎዳ ተግባር መፈጸም ነው። አቶ ጌታቸው አምባዬ ይህ ተግባር ካለፉት ጥቂት ዓመታት ወዲህ እየተባባሰ እንደሄደም ጠቁመው ያደረሰውን ጉዳት ዘርዝረዋል። ሁላችንም እንደምናውቀው የዜጎችን ህይወት ቀጥፈዋል። ንብረት ወድሟል። የዜጎች መፈናቀል አጋጥሟል። የመንገዶች መዘጋትና የትራንስፖርት እንቅስቃሴ መገደብ አጋጥሟል። በአጠቃላይ የህግ የበላይነት የሚጣስበት ሁኔታዎች እየተለመዱ የሚሄዱበት ሁኔታ ከመኖሩም በላይ ብሄር ተኮር የሆነ ጥቃትን የመፈጸም እንቅስቃሴ በሀገራችን ላይ እየተለመደ የመጣበት ሁኔታ አለ። ሰዎችን በማንነታቸው መሰረት አድርገው ጥቃት የሚደርስባቸውና ና ለሁከትና የብጥብጡ ሰለባ የሚሆንባቸው ሁኔታዎች ተፈጥሯል። ከሽብርተኛ ድርጅቶች ጋር ግንኙነት ማድረግና ዓላማቸውን በግልጽም ሆነ በድብቅ መያዝና ማስፋፋትም መደገፍም ከተከለከሉ ተግባራት ከመጀመሪያዎቹ ተራ ተደርድረዋል። በአሸባሪ ድርጅትነት በምሳሌ ከቀረቡት በመነሳት ጠቅላይ አቃቢ ህጉ ተጨማሪ መብራሪያ ሰጥተዋል። ኦነግ፣ ግንቦት ሰባት፣ ኦብነግ የመሳሰሉት በአሸባሪነት የተፈረጁ ድርጅቶች ናቸው። እነዚህ በአሸባሪነት የተፈረጁ ድርጅቶች በአሸባሪነት ለመፈረጅ ስለተፈለገ ብቻ ሳይሆን ይዘው የተነሱት አላማና ፍላጎት ህገ መንግስቱና ህገ መንግስታዊ ስርዓቱን ተቀብለው የያዙትን አላማ በህጋዊና ሰላማዊ መንገድ ከማራመድ ይልቅ ስርአቱን በኃይል የመጨፍለቅና ቁልፍ የፖለቲካ ስልጣንን በኃይል ለመያዝ የሚያደርጉት እንቅስቃሴ ከመኖሩ ጋር ተያይዞ በህገ መንግስቱ ስር ሆነው ሀሳባቸውን ለህዝብ ከማስተላለፍ ይልቅ በኃይል ስርዓትን ለመናድ እንቅስቃሴ በማድረጋቸው የተነሳ በህዝብ ተወካዮች ምክር ቤት የተፈረጁ አካላት ናቸው። ክልከላ የተደረገባቸው ተግባራት አያሌ ናቸው። የትራንስፖርትን እንቅስቃሴ ማወክ፣ የህዝብ አገልግሎትን ማስተጓጎል፣ ማቋረጥና መዝጋት የተከለከሉ ተግባራት ናቸው። እነዚህ የተከለከሉ ተግባራት በግልም ሆነ በመንግሥት ድርጅቶች የሚሰሩ ሠራተኞችን ወይም ሌሎች አካላትን የሚመለከቱ ናቸው። ይህን ክልከላ በሚተላልፉ አካላት ላይ በሚወሰደው እርምጃም ጠቅላይ አቃቢ ህጉ ይህን ብለዋል። ይህን የሚያደርገው የነውጥና የብጥብጥ ኃይሉ ሰራተኞች ከገባችሁ ይህን እናደርጋለን ብሎ ዛቻ የሚዘት ካለ፣ የሚያስፈራራ ካለ፣ የኃይል እርምጃ ለመውሰድ የሚሞክር ካለ በዚህ ላይ የማያዳግም እርምጃ ይወሰዳል። በነውጥ ኃይሉ በሁለተኛ ደረጃ ደግሞ በራሱ በሰራተኛው ላይ ግልጽ ጥንቃቄ ሊደረግባቸው የሚገቡ ሁኔታዎች አሉ። ሰራተኛው በእነዚህ የግልና የመንግስት አገልግሎት መስጫ ተቋማት የተሰማራ ሰራተኛ ያለ በቂ ምክንያት ከስራ መቅረት አይቻልም፣ አገልግሎት ከመስጠት እነዚህና ሌሎች በመላ ሀገሪቱ የተከለከሉ ተግባራት የታወቁ ቢሆንም ኮማንድ ፖስቱ በሚወስናቸው አካባቢዎች የታጠሩት ተግባራት ወይንም አካባቢዎች የትኞቹ እንደሆኑ በመግለጫው አልተብራራም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አሁንም በኢትዮጵያ ጉዳይ ነው የምንቀጥለው በኢትዮጵያ በተለይ በኦሮሚያ ክልል የጸጥታ ኃይሎች እየፈጸሙ ነው የሚባለው ግድያ እንዲቆም በሀገር ውስጥ የሚገኙ የፖለቲካ ተቃዋሚ ፓርቲዎች አሳሰበው። ለሀገሪቱ ዘላቂ መፍትሄ የሚያመጣው ብሔራዊ መግባባትና የሽግግር መንግስት እንጂ አስቸኳይ ጊዜ አዋጅ አይደለም ብለዋል። ጽዮን ግርማ ዝርዝር አላት። በኢትዮጵያ በመንቀሳቀስ ላይ የሚገኙት የተቃዋሚ የፖለቲካ ፓርቲ አመራሮች አስቸኳይ ጊዜ አዋጁን ይቃወሙታል። ከሚቃወሙበት ምክንያታቸው አንዱ ደግሞ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ለጸጥታ ኃይሎች የተለጠጠ ስልጣን በመስጠት ዜጎች እንዲገደሉ ስለሚያደርግ ነው ይላሉ። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበባ አካሉ ቀውሱ አዲስ አበባ ዙሪያ ጭምር ያለ መሆኑን ጠቁመዋል። አዋጁን የተቃወሙ የንግድ ማቆም አድማ በማድረጋቸውም የትራንስፖርት አገልግሎት እንደሌለ ተናግረዋል። ወደ መኖሪያ ቤታቸው ለገጣፎ የገቡትም በእግራቸው ተጓጉዘው እንደሆነ ነግረውናል። ከቀውሱ ለመውጣት የሽግግር መንግስትን በመፍትሄነት ያስቀምጣሉ። እዚግ በጣም የሚያሳዝን የሰው ልጅ ነፍስ የረከሰባት ምድር ነው ኢትዮጵያ ናት ለጥቂቶች የስልጣን እንትን ሲባል የሰው ልጅ ደንበ የሚወት ነው መፍሰስ፣ ማለት በእውነት በጣም የሚያሳፍርና ከያለንበት ክፍለ ዘመን የሚጠበቅ ጉዳይ አይደለምና እጅግ በጣም ነው የሚያሳፍር። ያለው የስርአት ለውጥ ነው ነው፣ በቃ ስርአቱ መቀየር ነው ያለበት። ኢህአዴግ ስልጣኑ ለህዝብ ማስረከብ ነው። ሰላማዊ መንገድ የስልጣን ሽግግር ከማድረግ ባሻገር ሌላ በአስቸኳይ ጊዜ አዋጅ የህዝብን ስሜት ማፈን አይቻልም። አሁን ኦሮሚያ ላይ ያለውም ጉዳይ በጣም አሳሳቢ ነው። ዙሪያ አዲስ አበባ ሁሉ ነገር ዝግ ነው። ይሄ በዚህ የሚቀጥል ከሆነ ደግሞ ህዝባዊ ቢተኝነቱ መለዋቤቱ ነው እያጥለቀለቀ ያለው ነው። ኢህአዴግ ለህዝቡ ስልጣኑ ማስረከብ ነው፣ አገር መምራት አልቻለም። ሀያ ሰባት ዓመት ሙሉ በዘር ከፋፍለው ሲሸቁን ነበር የከብረመው። ከዚህ በኋላ ህዝቡ አልገዛም ብሏል። አልገዛም ያለ ህዝብ ደግሞ ህዝብ ስልጣኑን መረከብ ይፈልጋል። ለህዝብ ስልጣኑ ማስረከብ ነው። በቃ ብሔራዊ መግባባትን መፍጠር ነው። ይህን የማያደርጉ ከሆነ ግን ችግሩ የዚህ የአገር ጉዳይ ከድጡ ወደ ማጡ የሆነ ወደ ከፋ ነገር ውስጥ እንገባለን። ሌላ ቀውሱ ነው የምናስተናግደው። የአረናው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው አስቸኳይ ጊዜ አዋጁንም ግድያውንም ፓርቲያቸው እንደሚቃወም ይናገራሉ። ወታደራዊ ኃይል ለፖለቲካዊ ችግሮች መፍትሄ አይሆንም የሚል እምነት ነው ያለው። በኦሮሚያ ያጋጠመው ግድያም የዚህ ውጤት ነው። ወታደራዊ ኮማንዶ ያው ለማሰር ለመግደል ነው የታወጀው። ይሄ ደግሞ በህይወት በሰው ህይወት ላይ ጉዳት እያደረሰ ነው። እና ዋና ችግሩ ወይም መፍትሄ መሆን የነበረበት ፖለቲካዊ ውይይት፣ አገራዊ እርቅና የሽግግር መንግስት አቋቁሞ ዘላቂ መፍትሄ እንደ ማምጣት እንደተለመደው በወታደራዊ ኃይል ችግሮች ለመፍታት መሞከር ያው ችግሮች የማባባስ እንጂ መፍትሄ ሊሆን አይችልም። ስለዚህ ይሄ ነገር አሁንም በአስቸኳይ መቆም አለበት። ከተለያዩ ፖለቲካዊ ድርጅቶች ከመላ የኢትዮጵያ ፖለቲከኞች ውይይት መደረግ አለበት። ኮማንድ ፖስቱም መቆም አለበት። የሕብረተሰቡ ተቃውሞ የማስማት መብቱ ሊከበርለት ይገባል። ስለዚህ ይሄ ነገር መቆም አለበት የሚል እምነት ነው ያለን። አያይዘውም ችግሮቹን ከመሰረቱ መፈተሽ እንጂ ወታደራዊ ኃይል መጠቀም መፍትሄ አይሆንም ይላሉ። ፓርቲዎቹ እንደ መፍትሄ የሚያስቀምጡት የሽግግር መንግስት እንዲቋቋም ነው። የካቲት 10 2010 ዓ ም አስቸኳይ ጊዜ አዋጁን በመግለጫ ይፋ ያደረጉት የመከላከያ ሚኒስትሩና የኮማንድ ፖስት ዋና ጸሐፊ አቶ ሲራጅ ፈጌሳ የሽግግር መንግስት እንዲቋቋም የሚቀርቡ ጥያቄዎችን በተመለከተ ከጋዜጠኞች ተጠይቀው ተከታዩን ብለው ነበር። የሽግግር መንግስት እንዲቋቋም የሚፈልጉ አካላት ሊኖሩ ይችላሉ። ይሄ ይሄ መንግስት ግን በህገ መንግስት የተቋቋመ መንግስት ነው። ህገ መንግስታዊ ስርአቱን ተከትሎ በህዝብ ምርጫ የተቋቋመ መንግስት ነው። ስለዚህ በህዝብ ምርጫ የተቋቋመን መንግስት ከህዝብ ፍላጎት ውጭ ከህገ መንግስታዊ አሰራር ውጭ ህገ ወጥ በሆነ መልክ ሌላ ሽግግር መንግስት ለመመስረት የሚፈልግ ሰው ካለ የተሳሳት ነው ቦታ የሚለው የተቃዋሚ ፓርቲ አመራሮቹ ደግሞ ይህ የማይሆን ከሆነ ሀገሪቱ ከገባችበት ቀውስ ፈጽሞ ልትወጣ አትችልም ይላሉ። ከስድስት ወራት በፊት ለአስር ወራት የዘለቀ የአስቸኳይ ጊዜ አዋጅ ታውጆ እንደነበርም አስታውሰው፣ እርሱ ምንም ያመጣው መፍትሄ የለም ይላሉ። ሌላ ፓርቲዎቹ የሚያነሱት ጥያቄ የአስቸኳይ ጊዜ አስፈጻሚው ኮማንድ ፖስት የህግ አስከባሪ አካላትና የጥበቃ ሰራተኞች የዜጎችን ደህንነትና የዜጎችን የኢንቨስትመንት ተቋማትን ለመጠበቅ በሚል የጸጥታ ኃይሎች እርምጃ እንዲወስዱ የሰጣቸውን ትእዛዝ እየተመለከተ ነው። የኦሮሞ ፌዴራሊስት ኮንግረስ በዚህ ትእዛዝ ምክንያት በኦሮሚያ ንጹሐን ዜጎች እየተገደሉ ነው ይላሉ። የአሜሪካ ድምጽ ከቅዳሜ ጀምሮ ያነጋገራቸው በተለያዩ የኦሮሚያ ከተሞች የሚገኙ ነዋሪዎችና የሟች ቤተሰቦች ግድያ እንዳልቆመ ገልጸውልናል። የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስትር ዶክተር ነገሪ ሌንጮ በቅርቡ ዋሽንግተን ዲሲ ስቱዲዮችን መጥተው የጸጥታ ኃይሎች ይፈጽሙታል ስለተባለው ግድያ ከባልደረባችን ሰለሞን አባተ ተጠይቀው ነበር። አንተ የምታነሳው ጥያቄ እኔ የማምንበት የእኔም ህዝብን እየመራ ያለው መንግስትም የሚያምንበት ጉዳይ ነው። ምክንያቱም አንድ የመከላከያ ሰራዊት አባል የሰለጠነው ጠላትን ማዕከል አድርጎ ህዝቡን እንዲከላከል እንጂ ዜጋውን እንዲገላ አይደለም። ይሄንን ሌላ ሰው አይነግረንም ማለት ነው፣ እናውቃለን። ችግሮች በሚፈጠሩበት ጊዜ ደግሞ እነዛ ችግሮች የፈጠሩ አካላት ተጠያቂ የማይሆኑበት ምክንያት የለም። ህጉ አለ፣ የህግ የበላይነትም ደግሞ መስፈን አለበት። በዛ ላይ ይህንን እርምጃ መውሰድ ላይ ፍጥነት ወይ ደግሞ በሚፈለገው ፍጥነት መሄድ ላይ ክፍተቶች ሊታዩ ይችላሉ። ለምሳሌ አንድ ዜጋ ጥፋት በሚያጠፋበት ጊዜ እርምጃ በሚወሰድበት ፍጥነት ሌላ ፀጥታ አካሉ ላይም ደግሞ እርምጃ መወሰድ አለበት። ይሄም ህዝቡም እንደሚያቀርበው ሁሉ መንግስትም ይሄንን የማድረግ ግዴታ እንዳለበት ጠንቅቆ ያውቃል። ስለዚህ ይሄ ሌላ ሰው ምነግረን አይደለም ማለት ነው። ይሄ መታወቅ አለበት። የኦፌኮ አቶ ሙላቱ ገመቹ በበኩላቸው ሰሞኑን ከየከተሞቹ የሚደርሳቸውን ሪፖርትና የሚወጡትን ዘገባዎች አስመልክተው ሲናገሩ የንጹሐን ዜጎች ደም በከንቱ መፍሰሱ ቀጥሏል ይላሉ። በኦሮሚያ ውስጥ ትልቅ የደም ጎርፍ ነው የተካሄደው። ብዙ ህዝብ ነው ያለቀው። ቤቱን ሰብሮ ገብቶ አደጋ አድርሷል። አባት የሞትበት ነው። መንገደኛ የሞትበት ነው። ህፃናት ያለቁበት ነው። የአስራ ሶስት ዓመት የአስራ አምስት ዓመት በግፍ የተገደሉበት ጉዳይ ነው። ይህ አግባብ አይደለም ነው የምንለው። አያይዘውም ፓርቲው አስቸኳይ ጊዜ አዋጅ የሚያስደነግግ ሁኔታ አለ ብሎ እንደማያምን ገልጸው፣ አጸዳደቁን በተመለከተም ህጋዊነትን ያልተከተለ በሁለት ሶስተኛ ድምፅ አለመደገፉ ሲታወቅ ደግሞ ሆን ተብሎ የተቀየረ በመሆኑ መንግስትን ለመክሰስ ፓርቲያቸው መዘጋጀቱን ተናግረዋል። ይህን ጉዳይ ህግን የመተርጎምና እንዲህ ያለ ግድፈት ሲደረግ የማስተካከል የግዴታ ይኖራል። ይህ የሚያስተካክለው ፍርድ ቤት ነው ወይም የፌዴሬሽን ምክር ቤት ነው። ወደዛው መሄዳችን አይቀርም ወይ ህግ ወደሚፈቅዶ አግባብ ሄደን ይህንን እናመለክታለን ብለን አስበናል። በሌላ በኩል የፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ በምስል በላከው ሪፖርት አብዛኛው የኦሮሚያ ከተሞችና አዲስ አበባ ዙሪያ የሚገኙ ንግድ ቤቶች አስቸኳይ ጊዜ አዋጁን በመቃወም ዝግ መሆናቸውን ዘግቧል። በፉሪና በቡራዩ የንግድ ቤቶች መዘጋታቸውን፣ የአውቶቡስና ና ከባድ መኪኖች እንቅስቃሴ መቋረጡን በምስሉ ላይ አሳይቷል። የአሜሪካ ድምጽ ያነጋገራቸው በሻሸመኔ በሚኤሶና በነጆ የሚገኙ ነዋሪዎችም የንግድ ቤቶቹ ዝግ መሆናቸውን በጸጥታ ኃይሎቹ እንዲከፈቱ እንደሚገደዱም ተናግረዋል። በማስገደዱ ሂደት ሱቆቻቸውና የመኝታ አገልግሎት የሚሰጡ ንግድ ቤቶች እንደተሰባበሩባቸው ገልጸዋል። በተጨማሪም በሀገሪቱ ውስጥ በተለይ ከአዲስ አበባ ውጭ ከአንዱ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ መሆኑን ተናግረዋል። የስልክ የኢንተርኔት አገልግሎትም በአብዛኛው የክልል ከተሞች መቋረጡን ገልጸዋል። የአስቸኳይ ጊዜ አዋጁ ኮማንድ ፖስት አዋጁ የወጣው በሀገሪቱ የተፈጠረውን አለመረጋጋትና ሁከት አስቁሞ ወደ ነበረበት ለመመለስ እንደሆነ መግለጹ ይታወሳል። በሌላ በኩል የአዲስ አበባ የሚገኘው የአሜሪካ ኤምባሲና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናልን ጨምሮ ሌሎች ዓለም አቀፍ ድርጅቶች አስቸኳይ ጊዜ አዋጁን መቃወማቸውን መዘገባችን ይታወሳል በኢትዮጵያ ከሁለት ዓመት ከአራት ወር በፊት በኦሮሚያ ቀጥሎም በአማራ ክልል የተቀሰቀሰው ተቃውሞ ሳያባራ የብዙ ሰዎች ህይወት መጥፋቱን አካል መጉደሉን ሰዎች ከቀያቸው መፈናቀላቸውን ንብረት መውደሙን በተለያየ ጊዜ መዘገባችን ይታወሳል ለአሜሪካ ድምጽ ራዲዮ ጽዮን ግርማ ዋሽንግተን ዲሲ ተከታዩ ወደ ጉራጌ ዞን የሚወስደን ዘገባ ነው። የጉራጌ ዞን ማዕከል በሆነችው ወልቂጤ የሥራ ማቆምና ቤት ውስጥ የመቀመጥ አድማ መደረጉን ነዋሪዎች ተናግረዋል። የዞኑና የክልሉ አስተዳደር ለህብረተሰቡ ጥያቄ መልስ አለመስጠቱንና የአገር ሽማግሌዎችን ሚና ያለመቀበሉ ደግሞ የዚህ አድማ ምክንያት ነው ይላሉ ነዋሪዎቹ። ይህን ተከትሎም ወጣቶች እየታሰሩ መሆናቸውን ገልጠዋል። እስከንድር ፍሬው ዝርዝሩን ይዟል። የወልቂጤ ጉዳይ አሁንም እልባት አላገኘም። ለአሜሪካ ድምፅ አስተያየት የሰጡ የዚችው የጉራጌ ዞን ዋና ከተማ ወልቂጤ ነዋሪዎች ጥያቄያቸው ፖለቲካዊ ሳይሆን የልማት መሆኑን ሲገልጹ ቆይተዋል። እነርሱ እንደሚሉት ከሶስት ዓመታት በፊት በቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስ የመሰረት ድንጋይ የተጣለለት እጅግ ዘመናዊ ሆስፒታል ግንባታ እቅድ ተሰርዟል። ሌሎች የልማትና የመልካም አስተዳደር ጥያቄዎችም አልተመለሱም። ይህንም ምክንያት በማድረግ ከሶስት ሳምንታት በፊት የተካሄደው ተቃውሞም እስካሁን ከወጣቶች መሰደድና መታሰር የዘለለ ውጤት አለማስገኘቱን ነው የሚያስረዱት። ይህንኑ የልማት ጥያቄ እንዲያስተባብሩ በከተማው ነዋሪ የተመረጡ የኮሚቴ አባላት ወጣቶች ለደህንነታቸው በመስጋት መሰደዳቸውንም ገልጸዋል። እናም ትናንት ሌላ የሥራ ማቆምና ቤት ውስጥ የመቀመጥ አድማ መካሄዱን አስረድተዋል። የከተማዋ ነዋሪ የሆነ ወጣት በስልክ እንዳብራራው አስተዳደሩ ጉዳዩን በአገር ሽማግሌዎች በኩል ለመፍታት የገባውን ቃል አለማክበሩ የዚህ ዋነኛ ምክንያት ነው። እና ጀምሮ ወርቂጤ ከተማ ውስጥ የነበረው ነገር ባለፈው በወርቂጤ ከተማ የተደረገው ሰላማዊ ተቃውሞ ያመጣው አንድምታ ሽማግሌዎች በቃ ያለውን ነገር እኛ ኒ ከተራት ብለው ከባለስልጣናት ጋር በመነጋገር በጣም ብዙ ወጣቶች አገር ለቀው በስጋት የተሰደዱበት ሁኔታ ስላለ ለማስታረቅ ሙከራ አድርገው ተቀጥረው ነበረ። መቼ ነበር የተቀጠሩት? ዓርብ ተቀጥረው ነበረ። ከተራት ማለት ከተራት በሁለቱም አካል ይቁምና ጉዳዩ በሽማግሌ ይታይ ማለት ነው። ከተራት ማለት እንደዚህ ነው። እሺ፣ በእንትን በእንትን በኩል ያለ ጉዳይ ይቁምና በሀገር ሽማግሌ በባህል በቂጫ በጆካ ባህል ይታይ ማለት ምንድን ነው። አጠቃላይ ያለው ነገር ሽማግሌዎች ለዓርብ ሲቀጠሩ ሌሎች የጆካ ጆካ ማለት በጉራጌ ባህል የባህል የዳኝነት ስርዓት ነው። እሺ፣ ስለዚህ በዛ የዳኝነት ስርዓት ውስጥ ያሉ ሽማግሌዎች እናካተን ለዓርብ እንመጣለን ብለው ቀጠሮ ይዘው ነበረ በዛ ሂደት ላይ ሽማግሌዎችን አሟልተው ይዘው በሚመጡበት ጊዜ ሽምግልና አንቀበልም ባላችሁበት ተመለሱ ብለው ሽማግሌዎችን ሸኟቸው ወደ ነበሩበት እነማን ናቸው ሸኞቹ ዞኑ ነው ዞን ዞን አስተዳደር ዞን አመራው ማን ጠራችሁ እናንተ ማን ፈልጋችሁ ወደ መጣችሁበት ተመለሱ የሚል መልስ ሰጧቸው እዛ በምን በጣም ያስቆጣ እና በጣም ያበሳጨ ጉዳይ ነው ማለት ሽምግልና ስርዓት ማለት በየትኛውም በኩል ኢትዮጵያ ውስጥ የሚከበርና ያለ አሁንም አገሪቷ ከዋናው ህግ በጎን ለጎን እየተዳደረች ያለችው በአገር ሽማግሌ ነው እናም በዚህ የዞኑ አስተዳደር ድርጊት የተከፋው የከተማዋ ነዋሪ አድማ መምታቱን ነው ያብራራው ትናንትና ተጀመረ ቀን ሙሉ ቤት ውስጥ የመዋላ የመዋል ና ስራ የማቆም አድማ ተደረገ ትናንትና ቤት ውስጥ የመቀመጥና የስራ ማቆም አድማ ተደረገ ሲባል ምን ምን ዝግ ነበር መኪና እንቅስቃሴስ ነበር ወይ ወልቂጤን የትናንቱን ግለጽልኝ እስቲ መኪና ከኦሮሚያን በራሱ ያደረገበት ሂደት ስለነበረ የሙሉ መስመሩ እንቅስቃሴ አልነበረው። ግን በወልቂጤ ከተማ ደረጃ ግን ያው ባጃጆች፣ ሌላ እንቅስቃሴ፣ የትኛውም ትራንስፖርት እንቅስቃሴ ዝግ ነበረ። ትምህርት ቤቶች፣ መስሪያ ቤት፣ ሱቆች፣ ሁሉም በቃ የአገልግሎት መስጫ ድርጅቶች ጠቅላላ ዝግ ነበሩ። ሰውም ትራንስፖርት ስላልነበረ በጉረበ ሲንቀሳቀስ የነበረው አዎ። ዛሬ ጠዋት ደግሞ የተደረገው ምንድን ነው? ጠዋት በልዩ ኃይል የታሽጓል የሚል ወረቀት ይዘው በግዳጅ ቤት እንትን እያሉ አዋጁን ተግባራዊ እናደርግባቸዋለን ክፈቱ እያሉ በግድ ህዝቡን እያስገደዱ እያከፈቱት ላይ ደግሞ እየለጠፉ ና በቀይ ቀለም ኤክስ ምልክት እያደረጉ ነበር። በጣም በሚያሳዝን ሁኔታ እያስገደዱ ነበር። ባለመትሎትን እያወጡ እናስራችኋለን፣ እናንተን ያመጡ ተካፋይ ናችሁ እያሉ በጣም በግዳጅ ነበር እና በጣም ብዙ ሰዎች ታስረዋል። ዛሬ በጣም ብዙ ወጣት እየታሰረ እየታፈጥ፣ ዝም ብሎ እያስገቡ ነበረ። አንተ በአይን ሃይታል ብዙ ሰዎች ታስረዋል። ምንድን ነው ማስረጃ? በጣም በርካታ ወጣቶች በዞን ፖሊስ ውስጥ ታፍነው ይገኛሉ። ፎቶግራፍ ላይ ያነሱ የቀን ሰራተኞች መታወቂያ የሌላቸውን ሀገር ለቀው እንዲወጡ ጭምር በአይን ምን አይታል። ለምሳሌ ወጣቶች ታስረዋል ስትል ለመታሰራቸው ምንድን ነው ማስረጃ? በጣም ብዙ ወጣቶችን በሀገር ሽማግሌ ከተመረጡ ሽማግሌዎች ልጅ ላ የታሰረበት ያለው ስንት ይሆናሉ? ተምነት ዛሬ የታሰሩት ዛሬ ወደ ሀያ አምስት ሰላሳ የሚሆን ሰው አይቻለ። በአይንህ የት ነው ያያቸው? ዞን ፖሊስ አካባቢ ለብቻ የተነጠሉ ልጆች አሉ። አሁን በቀቤና ወረዳ እርዳታ ሰጥታቸዋል ብለው የታሰሩ አሉ። ለማን እርዳታ ሰጥታቸዋል ተብለው በአድማው ጊዜ ፖሊስ በጥይት የመታቸውን ሰዎች የመኪና እርዳታ ሰጥተሃል ተብሎ በጥይት በሚመታበት ጊዜ ወጣቱ ያቁሹ ይሰጥና ልጆች ያን የተመቱትን በጥይት የተመቱ ቁስለኞችን ወደ ውስጥ ይዘው ይሄዳሉ። አሁን ምን ይሉታል? እሱን ይዘውት የመንግስት መኪና መንገድ እየተዘጋ የአንተ መኪና መንገድ ይከፈት ነበረ። ስለዚህ የአድማው ተሳታፊ ወይም ቀስቃሽ ነ በሚል እንትል ሲሉት እንዴ እኔ እኮ የሰራሁት የቀይ መስቀል ስራ ነው። ቀይ መስቀል ወይም የመንግስት አካል ይሰራ የሚገባውን ስራ በጎ አድራጎት የተመታ በጤ የተመቱትን ልጆች በመኪና እናድርስብሀል ለህብረተሰብ ጉል ሰጥቻለሁ፣ ልታሰራ አይገባም ብሎ ሲላቸው አይ መኪናውን ሆን አንተ አልነበርክም የምትነደው የሚነትን አካላት ካላመጣ ብለው እስካሁን ድረስ ታስሯል። ከመቼ ጀምሮ ማለት ነው እስካሁን ስትል? አስራ ሰባት ጀምሮ ለሀያ ቀን አካባቢ ማለት ነው። አዎ የጉራጌ ዞን አስተዳደርና የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት ባለስልጣናት ለምላሽ አልተገኙም። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ምክትል ኃላፊ አቶ ሰሙ ንጉሼ ነው። ከዚህ ቀደም ለአሜሪካ ድምጽ ሲናገሩ የታሰሩት በደረቅ ወንጀል እየተጠረጠሩ ብቻ ናቸው ብለው ነበር። የትናንትናውን የሥራ ማቆምና እቤት ውስጥ የመቀመጥ አድማ ተከትሎ ምንም ዓይነት ንብረት አለመውደሙን ግን ነዋሪዎቹ አስረድተዋል። ከዞኑ አስተዳደርም ሆነ ከክልሉ መንግስት ምላሽ ካገኘው በሌላ ዘገባ እንመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የኢትዮጵያ ሶማሌ ክልል መንግስት በቅርቡ 1500 እስረኞችን መልቀቁን ማስታወቁ ይታወሳል። በተለያዩ የውጭ ሀገራት ተደራጅተው የሚንቀሳቀሱ የክልሉ ተወላጆች ደግሞ ሀሰት የተለቀቁት ከሀያ አይበልጡም ይላሉ። የክልሉን ባለስልጣናት ምላሽ ለማግኘት አልቻልንም። ቆንጅታዬ ታቀርበዋለች። እስረኞቹ ተለቀዋል የሚለውን ዜና ተከትሎ ወደ ክልሉ ስልክ ደውለን ያነጋገርናቸው የኢትዮጵያ ሶማሌ ክልል ፕሬዚደንት አማካሪና የወጣቶች ጉዳይ ኃላፊ አቶ መሐመድ ቢሌ ሀሰን እንዲህ ነበር ሲሉ የገለጹልን በማረሚያ ቤት ውስጥ የአምስት መቶ እስረኞች ተለቋል። በተለያዩ ወንጀሎች ስርቶ በፍርድ ቤት የተፈረዱና የተለያዩ እረምቶች ወሰሩ ናቸው። ደረግ ወንጀል ሌላም በሰረ ሰላም ወንጀል የገቡም አሉ። ፍርድ ቤት በነበሩበት ቆይታቸውም የተለያዩ ትምህርት ወስዶ የታረሙ ሰዎች ናቸው። ወጡት ክልላችን በየጊዜው የሚያደርገው ነው። አዲስ ነገር አይደለም። በምህረት እስረኞችን ይለቃል ብለውናል። በውጭ በተለያዩ ሀገሮች የሚኖሩና በተለያዩ ስብስቦች የተደራጁ የክልሉ ተወላጆች ግን 1500 እስረኞችን እንለቃለን ብለው በአለም አቀፍ መገናኛ ብዙኃን ሳይቀር የክልሉ ፕሬዝደንት ጭምር ከተናገሩና የታሳሪዎች ቤተሰቦችም ተደስተው ጅጅጋ ከተማ ተሰባስበው ሲጠብቁ ቆይተው የለቀቋቸው 20 ቢሆኑ ነው ብለውናል። ይህንን ካሉት አንደኛው አቶ መሐመድ ሮብሌ ካናዳ ኦታዋ ከተማ ነዋሪ ሲሆኑ ፍትህ ለሶማሌ ክልል የተባለ ስብስብ ስራ አስኪያጅ ኮሚቴ አባል ናቸው። ቀድሞ የኢትዮጵያ ፓርላማ አባልም ነበሩ። ሶማሌ ክልል ፕሬዚዳንት ምህረት እንዳደረገላቸውና እንዳተፈቱ ዜና ሰምተናል። ነገር ግን ጄል ኦጋዴን የሚባለው ጅግጅጋ ውስጥ የሚገኘው እስር ቤት ተወሰኑ እስረኞች አውጥቷቸው ወደ አንድ ሺ አምስት መቶ የሚሆኑ ሰዎችን እንፈታለን አንድ የስብሰባ አዳራሽ ከሰበሰባቸው በኋላ በፕሬዝዳንቱም ተናግሮ ወደ ሀያ የሚሆኑ ሰዎችን መርጠው፣ ኦልሬዲ ጊዜያቸውን የጨረሱ ሰዎችን ከመሀል መርጠው ቴክኒክ ሙያ እናስተምራቸዋለን ብለው ሌሎቹን እንዳለ ወደ እስር ቤት መለሰዋቸው። ስለዚህ አንድ ሺ አምስት መቶ ሶማሌ ክልል እስረኞች ተፈቷል የሚለው ወሬ የሌለ ወሬ ነው። ወደ ሀያ ነው የበዙ ሰዎች ናቸው የተፈቱት። እሺ፣ እናንተ እንዴት ልታጣሩ ቻላችሁ? ይሄንን ልናጠራ የቻልነው ይፈታሉ ከተባለ በኋላ ህብረተሰቡ እንዳለ ከየዞኑ ወገኖቻቸው የታሰሩ ሰዎች ወደ ጅግጅጋ ይመጣሉ። የኛ ድርጅት አባላት ከየዞኑ የተወጣጡ ሰዎች ናቸው። የዞኑን ሰዎች በየጊዜው ኮንታክት እናደርጋለን። ኢንፎርሜሽን ይሰጡናል። በእንደዚህ አይነት ሁኔታ ነው ያገኘነው። እና አንድ ሺ አምስት መቶ ሰዎች ተፈተው ቢሆኑ ኖሮማ ማንም ሊኪዳቸው ወይም አንድ አምስት ሰው ቢሆኑ ምናልባት ጥያቄ ሊመጣ ይችላል ግን ወደ አንድ ሺ አምስት መቶ ሰዎች ከተፈቱ ከእስር ቤት ከተፈቱ ማለት ሊሰማ የሚችል ነገር ነው እና ይሄ ሊካሄድም የሚቻል ነገር አይደለም ለማለት ነው። በሌሎችም አካባቢዎች እስረኞች ሲፈቱ የተሀድሶ ትምህርት ተሰጥቷቸው ተለቀቁ እየተባለና ይሄ ጨርሶ አለመፍታት ነው ወይስ የማዘግየት ወይም ደግሞ የተሀድሶ ትምህርት ለመስጠት ነው? ይሄንን ያጣራችሁበት መንገድ አለ? አዎ፣ ምን መሰለሽ እኛጋ እኛ ጋር ወደ ሀያ የሚሆኑ ሰዎች እነዛ ከእስር ቤት የወጡት ሰዎች ተመርጠው ቴክኒክ ኮሌጅ አስገቡት። እነዚያም ቢሆን እንኳን ጥበቃ እየተደረገላቸው ነው። ማንም ሊጠይቃቸው እነሱ ጋር ሊደርስ የሚችል ሰው የለም፣ ምናልባት ትምህርት የሚያስተምራቸው ሰዎች ካልሆነ በስተቀር ማለት ነው። እኛም ይመስለን የሶማሌ ክልል እስር ቤት ወይም እስር ቤቶች ሊበል፣ እዛ አንድ ሰው አንድ ከታሰረ የሚደርሳቸው በደል የሰብአዊ ጥሰቶች በጣም አስከፊ ሁኔታ ውስጥ ስላሉ ምናልባት እነዚህ ወደ አንድ ሺ አምስት መቶ የሚሆኑ ሰዎች ከተፈቱ ወደ ሕዝቡ ስለሚቀላጠሉ እና ወደ የመጡበት ዞን ዞን እና ወረዳ ስለሚሄዱ ያ እዛ ውስጥ ሊደርሳቸው የነበረው በደል ለሕዝቡ ሊደርስና ምናልባት የተወሰኑ ሰዎች ደግሞ ለሚዲያ ያወሩትና ወደ ሌላ ቦታ ኢንፎርሜሽኑ ይደርሳል ብለው ስላሰቡ ነው የሚመስለኝ። ነገር ግን አቶ መሀመድ ራሳቸው በአንድ ሺ አምስት መቶ ሰው ልንለቅ ነው ብለው ሲናገሩ ያንን አስቀድመው እነዚህ ሰዎች ወጥተው ከሰው እንደሚገናኙ ሚዲያም ሊያገኛቸው እንደሚችል አያውቁትም ነበር። ካወጁና ካሳወቁ ነገሩን በዓለም አቀፍ ሚዲያዎች ሁሉ ከተናገሩት በኋላ ሀሳባቸውን ለመቀልበስ እንዴት ቻሉ? እኔ ይህንን ያወሩበት ምክንያት አንዴ ሰዎችን ሰብስበው ቪዲዮ ቀርጸው ሌሎች ሰዎችን በየፌስቡክ እንዲያስገቡ የክልሉ ሰራተኞች ታዘው በየፌስቡክና ቢቢሲ እንኳን የክልሉ ሬስ መስተዳደር እንኳን በምህረት ፈተናቸዋል ብሎ ካወራ በኋላ በዚህ ሁኔታ ሰው ዝም የመስጠላቸው እና እና እንደውም ከላይም ምናልባት ትዕዛዝ ተሰጥቷቸው ለእነሱንም ምናልባት لما وممكن يهل ان فتنا شوال بلاو لما يكون يهل نو مثلي. ان يكون إنجي ان لما فتات እንዲያውም በክልሉ እስሩ ተባብሶ ቀጥሏል ይላሉ። በውጭ የሚንቀሳቀሱት የክልሉ ተወላጆች ባለፉት ቀናት አንድ የቤተሰባቸው አባል በፌስቡክ በሶማሌ ክልል አስተዳደር ላይ የተቃውሞ ዘመቻ ማካሄዱን በመቀጠሉ ምክንያት ቀብሪ ዳሃር ውስጥ ካሉት ቤተሰቦቹ ብዙዎቹ ታፍሰው ተወስደዋል ብለውናል። የኢትዮጵያ ሶማሌ ክልል ፕሬዚደንት ቢሮን ስለ እስረኞቹ መለቀቅ ቃለ መጠይቅ የሰጡንን ባለስልጣን አቶ መሐመድ ቢሌ ሐሰንን የኢትዮጵያ ሰብአዊ መብቶች ኮሚሽን ቢሮዎችም ጭምር ደውለን 1500 ሰው ተለቋል ወይስ አልተለቀቀም የሚለውን ለማጣራት ስንሞክር ቆይተናል ሊሳካልን አልቻለም ቆንጅትን ለዘገባዋ እናመሰግናለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች የሚያደርጉት ጉብኝት በዲሞክራሲያዊ አስተዳደር ግንባታ፣ የጸጥታ ትብብርና የምጣኔ ሀብት ትስስር ላይ እንደሚያተኩር ተናገሩ። ወደ አፍሪካ ከመምራታቸው በፊት ከዋሽንግተን ዲሲ ወጣ ብሎ በሚገኘው የጆርጅ መሰን ዩኒቨርሲቲ ቲለርሰን ስለ ጉዟቸው ያደረጉትን ንግግር የተከታተለው ሄኖክ ሰማ ግዜር ዝርዝሩን ይዟል። የትራምፕ አስተዳደር ከፍተኛ ዲፕሎማት ሬክስ ቴለርሰን በአፍሪካ ለመጀመሪያ ጊዜ በሚያደርጉት ጉዞ ኢትዮጵያን፣ ኬንያን፣ ጅቡቲ፣ ቻድና ናይጄሪያን እንደሚጎበኙ የጉዞ መርሃ ግብራቸው ያስረዳል። በዛሬው ዕለት ስለ አፍሪካ ጉዟቸው ሲናገሩ ዩናይትድ ስቴትስ ከአፍሪካ ጋር ያላትን የንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር ትሰራለች ብለዋል። በጸጥታ ጥበቃም እንደዚሁ ትብብር ለማድረግና በስፋት የመልካም አስተዳደር ጉዳዮችን አስመልክቶ ከአፍሪካ የፖለቲካና የንግድ መሪዎች ጋር እንደሚወያዩ ገልጸዋል። The United States sees a bright future in Africa. We have an opportunity to be part of Africa's journey to a stable ዩናይትድ ስቴትስ የአፍሪቃ ብሩህ የወደፊት ተስፋ ይታያታል እኛም የተረጋጋችና ለህዝቦቿ ብልጽግና የምታመጣ አጉር ጉዞ አካል ለመሆን እንሻለን ንግድና የመዋለ ንዋይ መስፋፋት መልካም አስተዳደር የሰብአዊ መብቶች መከበርና ሽብርና አለመረጋጋትን መዋጋትም መሠረታዊና ቅድሚያ የሚሰጣቸው እሴቶች የሆኑት መንግስታት ዜጎቻቸውን በአግባቡ እንዲያገለግሉ አቅም ለመገንባት ስለሚያስችሉ ነው የአፍሪካ ሀገሮች በዴሞክራሲ ስርዓት ግንባታ እንዲተጉም ቲለርሰን አሳስበዋል። ዲሞክራሲ በነጻና ፍትሐዊ ምርጫ በሚደረግ የሥልጣን ሽግግር ይረጋገጣል። የማኅበረሰብ ተቋማት እንዲያብቡ ነጻ የመገናኛ ብዙሀን ተጠናክረው ለማኅበረሰቡ መረጃ እንዲሰጡና በአስተዳደሩና በዜጎች መካከል እንደ ድልድይ ሆነው እንዲያገለግሉ መስራት ያሻል። ዩናይትድ ስቴትስ በትምህርት፣ ጤና፣ ሰብአዊ እርዳታን በማቅረብና አጠቃላይ ልማቶችን ለማገዝ የያዘቻቸውን ጥረቶች የዘረዘሩት የውጭ ጉዳይ ሚኒስትር ቴለርሰን ሀገራቸው በኢትዮጵያ፣ ሶማሊያ፣ ደቡብ ሱዳንና በቻድ ሐይቅ አካባቢ ሀገሮች የሚገኙ ሕዝቦችን የሚረዳ ተጨማሪ የ533 ሚሊዮን ዶላርስ የሰብአዊ እርዳታን ይፋ አድርገዋል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። ወደ ሌላ ቅንብር ነው የምንወስዳችሁ። ይህም ወደ አንድ ተያያዥ ዘገባ ይወስደናል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከዛሬ የካቲት 27 ቀን አንስቶ ለሚቀጥሉት ሰባት ቀናት ኢትዮጵያን ጨምሮ በአራት የአፍሪቃ ሀገሮች ጉብኝት ያደርጋሉ። በአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር ዶናልድ ያማሞቶ የውጭ ጉዳይ ሚኒስትሩን ጉብኝት አስመልክቶ ትላንትና በተጠራ ጋዜጣዊ ጉባኤ ላይ ማብራሪያ ሰጥተዋል። ያማሞቶ ለጋዜጠኞች ከሰጡት ሰፊ ማብራሪያ በተለይ ኢትዮጵያን የሚመለከተውን ወይም እሱን አስመልኩት የተናገሩትን ጨምቀን እናቀርባለን። ትዝታ በላቸው ናት ይዛ ያቀረበችው። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪቃ ጉዳዮች ተጠባባቂ ረዳት ሚኒስትሩ ዳን ያማሞቶ ገለጻቸውን የጀመሩት የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የአፍሪቃ ጉብኝት እንዴት እንደተጠነሰሰና ከዚህ እንደደረሰ በማብራራት ነበር። የቴለርሰን የአፍሪቃ ጉብኝት የታለመው በተባበሩት መንግስታት ጠቅላላ ጉባኤ ወቅት ፕሬዚደንት ዶናልድ ትራምፕ በኒውዮርክ ዘጠኝ የአፍሪቃ መሪዎችን ምሳ ጋብዘው ባስተናገዱበት ወቅት መሆኑን ጠቅሰዋል። ከዚያም ራሳቸው ቴለርሰን ባለፈው ህዳር የሚኒስትሮች ስብሰባ እንዲደረግና ዩናይትድ ስቴትስ በአፍሪቃ ያላት ፍላጎት ምን እንደሆነ ለመለየት ትኩረት ባደረጉበት ጊዜ ነው ብለዋል። ቴለርሰን በሙያቸው መሐንዲስ መሆናቸውን እርሳቸውም በትምህርት ኬሚስት እንደሆኑ ያስረዱት ያማሞቶ፣ ሁለታችን በደንብ ስለምንግባባ አፍሪቃ በሁለት ሺህ አንድ መቶ ምን አይነት ሁኔታ ላይ እንደምትገኝ ጥሩ ጥያቄዎችን ማንሳት እንችላለን ብለዋል። አፍሪካ ከዓለም አርባ በመቶ ህዝብ ሲኖራት የሰራተኛ ህዝብ ኃይሏም በዓለም ሰላሳ በመቶ ቢደርስ አብዛኞቹ ወጣቶች እንደሆኑ ግልጽ ነው ያሉት ያማሞቶ ቢሰላ ከ25 ዓመት በታች የሆኑ ወጣቶች ሰባ ከመቶ እንደሚሆኑ፣ የሥራ አጡም ብዛት ግዙፍ እንደሆነ አስረድተዋል። እናም ይላሉ ያማሞቶ፣ ካሁኑ በደንብ የተጠና እቅድ ከሌለንና የልማቷ አጋር ካልሆን እድሎች ሊያመልጡን ይችላሉ ሲሉ አስጠንቅቀዋል። ዛሬ ስለ አፍሪቃ በምንመለከትበት ወቅት በኮንጎና በሌሎችም ሀገሮች የምናተኩረው በማዕድን ሀብት ምንጮቻቸው ላይ ነው ዩናይትድ ስቴትስም በዛ ላይ ልታተኩር ትችል ይሆናል። ይበልጥ ጠቃሚው ነገር ግን እንዴት ነው አፍሪካውያኑ የራሳቸው ሀብት ተጠቃሚ እንዲሆኑ መርዳት የምንችለው የሚለው ይሆናል ሲሉም ያማሞቶ አፍሪካ ማደግና መልማት የምትችልበትን ሁኔታ አብራርተዋል። የዩናይትድ ስቴትስ ትልቁ ትኩረትም ይኸው መሆኑን ተናግረዋል። ጉብኝቱ ነገ እንደሚጀመር ወደ ኢትዮጵያ፣ ኬንያ፣ ጅቡቲ፣ ቻድና ናይጄሪያ እንደሚወስዳቸውም ዘርዝረዋል። የጊዜ እጥረት ኖሮብን እንጂ ሌሎች አገሮችንም ለማካተት ፈልገን ነበር ሲሉም አስረድተዋል። ያ በሁለተኛው ዙር ጉብኝት እውን ይሆናልም ብለዋል። በአሁኑ ጉብኝት ወቅት ሶስቱ ዋና ትኩረት የሚሰጣቸው ሀገሮችም ኢትዮጵያ፣ ኬንያና ናይጄሪያ እንደሚሆኑ እነዚህ ሀገሮችም የኢኮኖሚ እድገታቸው ከስምንት እስከ ዘጠኝ በመቶ መሆኑ አስደሳች ቢሆንም ለጠንካራ የኢኮኖሚ እድገት ጠንካራ ዲሞክራሲያዊ ተቋማት መገንባት፣ መልካም አስተዳደር መኖርና በተለይ የሰብአዊ መብቶች መከበር ዋና ጥያቄ መሆናቸው ግልጽ ነው ሲሉም አስረድተዋል። የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የኢትዮጵያ ጉብኝት ተልዕኮ በትክክል ምንድን ነው ተብለው ለቀረበላቸው ጥያቄም ያማሞቶ መልስ ሰጥተዋል። በተለይ አሁን በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ አስመልክቶ ዩናይትድ ስቴትስ ያወጣችውን የተቃውሞ መግለጫ እንዲያብራሩ ሲጠየቁ ስለ አስቸኳይ ጊዜ አዋጁ ከሀገሪቱ ባለስልጣናት ጋር እንደሚነጋገሩ ገልጸዋል። ያማሞቶ ወደ ኢትዮጵያ መሄዱ በጣም አስፈላጊ ነው። ምክንያቱም ኢትዮጵያ የአፍሪካ ሕብረት መቀመጫ ናት። ስለዚህ በአንድ በኩል ቲለርሰን ከሕብረቱ ሊቀመንበር ሙሳ ፋኪና ከሌሎች ኮሚሽነሮች ጋር ተገናኝተው አህጉሪቱን እየተፈታተኑ ባሉ ችግሮች ዙሪያ ይነጋገራሉ። በደቡብ ሱዳን በኮንጎ ዲሞክራቲክ ሪፑብሊክ በሶማሊያና በሌሎች አፍሪካ ሀገሮች ስላሉ ችግሮችም ይወያያሉ። ይበልጥ ጠቃሚ በሆነው የኢኮኖሚ እድገት ዙሪያም ይመክራሉ። ሁለተኛው ወደ ኢትዮጵያ የሚወስድን ጉዳይ የጠቅላይ ሚኒስትሩን የሽግግር ሂደት መታዘብ ነው። ኢትዮጵያ በአህጉሪቱ የሰላም ጥበቃን በተመለከተ በጣም ጠቃሚ ሚና እንደምትጫወት ይታወቃል። አብላጫውን የሰላም አስከባሪ ታዋጣለች። ይሄ ደግሞ በዓለም ላይ ለየት ያለ ነገር ነው። የራሷንም የሌሎችንም ጸጥታ ታስጠብቃለች። አንድ ሁሌም የማጋራው ሀቅ አለ። ከተባበሩት መንግስታት ልዩ ልዩ ዘመቻዎች ሐምሳ ሦስት ከመቶ የሚሆኑት የሚካሄዱት አፍሪካ ውስጥ ነው። ከዓለሙ ድርጅት የሰላም አስከባሪዎች ሰማንያ ሰባት በመቶ የሚሆኑት ያሉት አፍሪካ ውስጥ ነው። ለማጠቃለል አፍሪካ በሰላም ጥበቃው ተልኮ መሥዋዕትነቱንም ቁርጠኝነቱንም አስመልክቶ ድርሻዋን እየተወጣች ነው። የአፍሪቃ ጉዳዮች ተጠባባቂ ረዳት ሚኒስትሩ ዶን ያማሞቶ በተጨባጭ በኢትዮጵያ ጉብኝት ውጭ ጉዳይ ሚኒስትሩ የሚያተኩሩበትንም ጠቅሰዋል። በኦሮሚያና ሶማሌ ተጎራባች ብሔረሰቦች መካከል ያሉ ችግሮችንም እናያለን አንድ ሚሊዮን የሚጠጉ ዜጎች የተፈናቀሉበትን ሁኔታ እንመለከታለን። እንዴትስ ነው ለዚህ ችግር መፍትሄ የሚገኘውና መርዳት የምንችለው? ውጥረቱንስ እንዴት ማስወገድ ይቻላል? እነዚህንም እናያለን። ያመሞቶ በዚህ በትላንቱ ጋዜጣዊ መግለጫቸው ላይ ስለ ሌሎቹ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ጉብኝቶች ስለ ናይጄሪያ፣ ጅቡቲ፣ ቻድ፣ ኬንያ ተጠይቀው ሰፊ ማብራሪያ ሰጥተዋል። በዚህ አጭር ዘገባ ሁሉንም መዘርዘር ባይቻልም በሁሉም ማለት ይቻላል ከምጣኔ ሀብት ግንባታና ንግድ ልውውጥ በተጨማሪ በዋናነት የዲሞክራሲያዊ ተቋማት ግንባታና የሰብአዊ መብቶች ጥበቃ ትኩረት ያገኛሉ ሲሉ አብራርተዋል። የዩናይት ስቴትሱን የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን አፍሪካ ጉዞ በተመለከተ ነበር አድማጮች የተከታተላችሁት። ከዛሬ ታዲያ ሳይሆን ከነገ ረቡ ጀምሮ ነው ለሰባት ቀናት የሚቆየውን የአፍሪካ ጉብኝታቸውን የሚጀምሩት። አድማጮች አሁን ውይይት በኢትዮጵያ አስቸኳይ አዋጅ በኢትዮጵያ ባለፈው አርብ በፓርላማ የጸደቀው የአስቸኳይ ጊዜ አዋጅ ውሳኔ ያገኘበት ሂደት አነጋጋሪ ሆኖ ነው የሰነበተው፣ ይለናል መለስካቸው አምሃ። አንድ የቀድሞ የፓርላማ አባልና የሕግ ባለሙያ በጉዳዩ ላይ አወያይቶ ባጠናቀረው ቅንብር የመጀመሪያ ጥያቄን ያቀረብኩት ለሕግ ባለሙያው አቶ ተማም አባቡልጎ ነው። ከዛሬ 15 ቀናት በፊት በሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ ከጥቂት ቀናት በፊት በሕዝብ ተወካዮች ምክር ቤት ጸድቋል። በምክር ቤቱ ሕግ ሆኖ ሲጸድቅ አካሄዱ በእርስዎ አስተያየት ትክክለኛ ነበር የሚል ጥያቄ ነበር ያቀረብኩላቸው። አመሰግናለሁ። እንግዲህ የፓርላማ ውሳኔ ሁል ጊዜም እንደ ህግ ስለሚወሰድ የፓርላማ ውስጥ የተፈጸሙት የድጋፍና የተቃውሞ ድምፅ ቆጠራ ጭምር የሚገለጹት መገለጽም ያለባቸው በፓርላማ ፈጉባኤ ነው። እነዚህ ሁሉ ህጎች ተደርጎ ነው የሚወሰዱት። ስለዚህ በአጭሩ ለመመለስ በቀደም የተደረገው ውሳኔ አባዱላ የገለጹት የድምፅ መጠን ስለሆነ እሱ ነው ኦፊሻል ቨርዥን ትክክለኛው ቅጂ ተብሎ መወሰድ ያለበት አባዱ ላይ የተናገሩት ነው አባዱ ላይ በተናገሩት ላይ ስህተት ከተፈጸመም ደግሞ ህግ ስለሆነ ያ ህግ የሚሻረው ወይም የሚሻሻለው በተመሳሳይ ህግና በተመሳሳይ መንገድ ነው ስለሚል በድምፅ ቆጠራ ላይ የተፈጸመ ስህተትም ካለ ይህንኑ የመፈጸም ህጋዊ ስልጣን ያለው ፓርላማው ነው። ስለዚህ ሌላ ስብሰባ ተጠርቶ በወቅቱ ስለተሰጠው ድምፅ የሚያስረዳ ምስል ወይም ሌሎች ነገሮች ቀርበው ከታዩ በኋላ ይሄ የቁጥር ስህተት የታረመ መሆኑን ፓርላማ አባላቱ ድምፅ እንዲሰጡበት ከተደረገ በኋላ የበለጠ ድጋፍ ካገኘ ወይም ተቀባይነት ካገኘ በዚህ ቀን የተፈጠረውን ስህተት ለማረም የወጣ አዋጅ ተብሎ ስለዚሁ አንድ አንቀጥም ቢሆን ተጨምሮበት መውጣት ነው ያለበት። ስለዚህ አሁን በቀደም በሆነው አካሄድ ስንመለከት ዝቅተኛው የድምፅ ብዛ ሳይሟላ በመገኘት ወዲያውኑ ውድቅ የሚሆን ማለት ነል ኤንድ ቮይድ ስለሆነ በቀደም የወጣው አስቸኳይ ህግ በህግ ቋንቋ ህግ አይደለም አስገዳጅነትም የለውም ከመጀመሪያውኑ ውድቅ የሆነ ነል ኤንድ ቮይድ ነው። 346 ሰዎች የተገኙበት የፓርላማ አፈጉባኤ የነገሩን ያ ነው፣ የትክክለኛው ቅጂም እሱ ነው። ኋላ ላይ የፓርላማዊ መረጃና ኮሚኒኬሽን ዳይሬክተር የተባሉ ግለሰብ ስለዚህ የተሰጣቸው ስልጣን የለም። ይህም ስልጣን ሊሰጣቸው አይችልም። ሰውየው ያደረጉት ከስልጣን በላይ ሄዶ የመስራት ጉዳይ ነው። ፓርላማውን ትክክለኛ ቅጅ ተብሎ ሊወሰድ ስለማይችል በቀደም የወጣው አዋጅ ማንንም የማስገደድ አቅም ስለሌለው አስቸኳይ ጊዜ አዋጅ ተብሎ የተጸደቀው አዋጅ ቁጥር 183 2010 ህግ አይደለም በህግ ቋንቋ። አቶ ግርማ ሰይፎ እርስዎ ከዚህ በፊት አምስት ዓመት ያህል የፓርላማ ባል ነበሩ። እንደዚህ ያሉ አጋጣሚዎች ነበሩ? የቁጥር ስህተት ተፈጽሞ ያውቃል? እንዴት ነው እስቲ አሰራሩን ስ ይንገሩ። የቁጥር ስህተት በዛ ጊዜ ሊፈጠር አይችልም። ምክንያቱም አንድ እኔ ብቻ ስለነበርኩኝ፣ ሌላው አንድ ቀን ሰው ነው የሚያደረጉት ና ትክክለኛ ቆጠራ አይካሄድም። ቆጠራ ግን ሲካሄድ ሰዎች ናቸው የሚቆጥሩት በሁለት በግራና በቀኝ ባለው ብሎክ ውስጥ ሰዎች ይቆሙና ቆጥረው ደምረው ለፕሮቶኮል ኃላፊው ይሰጡታል። የፕሮቶኮል ኃላፊው ድምሩን ወስዶ ለአፈ ጉባኤ ይሰጣል። ስለዚህ ያ ቁጥር ነው ሪፖርት የሚደረገው። እንደዚህ አይነት ችግሮች ተፈጥረው እንኳን ቢሆን ወዲያውኑ ነው ሊስተካከል የሚገባው። አሁን ለምሳሌ ይሄ 346 የሚለው ድምፅ አቶ ተማም እንዳለው የማስተካከል ኃላፊነት የምክር ቤቱና የአፈጉባኤው ጉባኤው ነው። አፈ ጉባኤው ለምሳሌ ከምክር ቤቱ ወንበር ተነስቶ ጽሕፈት ቤት ሆኖ ሊያስተካክል አይችልም። ስልጣንም የለውም ይህንን የማድረግ ምክንያቱም ሕጉን መሻሻል ያለበት በምክር ቤቱና መዶሻውን ይዞ መዶሻውን መጥቶ ነው የሚያስተካክለው። ምን ማለት ነው? በሚቀጥለው ለምሳሌ አሁን የመደበኛ ስብሰባ በሚጀመርበት ጊዜ ባለፈው የተያዘውን የአስቸኳይ ጊዜ ቃለ ጉባኤ ይነበባል። ሲነበብ እዛ የሰሙት ሰዎች 346 ሰምተዋል። ከዛ አሁን ቃለ ጉባኤው ሲነበብላቸው በ395 ድምፅ ፀድቋል ሲባል አይደለም ብሎ አንዱ እጁን አውጥቶ ይናገራል። ሲናገር ምንድን ነው የሚደረገው? ከመቅረጸ ድምፁ ታይቶ ይስተካከል ነው የሚባለው፣ የተለመደው አሰራር ነው። ስለዚህ አሁን መቅረፀ ድምፁ ላይ ሄዶ ሲደል ሲሰማ 346 ነው የሚሰማው። ስለዚህ ስህተት አለ ማለት ነው። 346 ደግሞ ሁለት ሶስተኛ ድምፅ አይደለም። አሁን ህዝቡንም ለማሳሳት ያው የሚፈልጉት ህጉን ማጽደቅ ስለሆነ ህጉ እንዲጸድቅ 346 ሳይሆን ከተገኙት ሰዎች አራት መቶ ዘጠናዎቹ ሁለት ሶስተኛ ነው የሚል ክርክርም የሚያነሱ ሰዎች አሉ። ይሄ እንዳልሆነ ለምሳሌ የህገ መንግስቱ ቃለ ጉባኤ አለ። የህገ መንግስቱ ቃለ ጉባኤ የህጉን ለምን እንዳስፈለገ ሁለት ሶስተኛው ሲናገር፣ በኢትዮጵያ ህገ መንግስት ውስጥ ሁለት ሶስተኛ ድምፅ ከሚፈልጉ ሁለት ነገሮች አንዱ የአስቸኳይ ጊዜ አዋጅ እና የህገ መንግስት ማሻሻያዎች ናቸው። ስለዚህ እነዚህ ነገሮች የተቀመጡት አስፈጻሚ ወይም ደግሞ ማንም ስልጣን የያዘ አካል ሁለት ሶስተኛ ድምፅ በሌለበት ህግ እንዳያሻሽል ተደርጎ ጠበቅ ተደርጎ እንዲያዝ ተደርጎ የወጣ ነው። ስለዚህ 547 ድምፅ ነው የሚያስፈልግ። ይሄ ህግ በስርዓቱ ህግ አይደለም ትክክለኛውን ስላላሟላ ማለት ነው። ስለዚህ ህገ መንግስቱን አከብራለሁ የሚል ሰው ህገ መንግስቱን የማስከበር ኃላፊነት ስላለበት ይህንን ህግ ባለማክበር ነው ህገ መንግስቱን የሚያከብረው። ስለዚህ መምረጥ አለበት። ህገ መንግስት ማክበርና ህገ ወጥ ህግ ማክበርን መምረጥ አለበት። ስለዚህ አሁን እድል አላቸው። ስብሰባ ጠርተው በስብሰባ ይህን ቁጥር ማስተካከል ነው። ቁጥሩ ደግሞ አሁንም ሰዎቹ ከተቃወሙም ከደገፉ 365 ድምፅ መፈለግ አለባቸው። ስለዚህ ይህን 365 ድምፅ ለማግኘት አሁን አቶ ተማም እንዳለው ማሻሻያ አዋጅ ያስፈልጋቸዋል ማለት ነው። በነገራችን ላይ አሁን አስቸኳይ ጊዜ አዋጅ ለማወጅ በቂ ምክንያት የለም። ለዚህ ማሳያውም አስቸኳይ ጊዜ አዋጁ ራሱ የችግር መነሻ መሆኑ ነው። ሰሞኑን ብዙ አስቸኳይ ጊዜ አዋጁን የተቃወሙ ሰዎች ናቸው ችግር እየፈጠሩ ያሉት ማለት ነው። ይህን አዋጅ አንቀበልም በሚል ነው አሁን ሰላም እየደፈረሰ ያለው። ስለዚህ ለዚህ አስቸኳይ ጊዜ አዋጅ ራሱን አስቸኳይ ጊዜ አዋጅ የሚያስፈልገው። ስለዚህ የአስቸኳይ ጊዜ አዋጅ የአስቸኳይ ጊዜ አዋጅ ምክንያት የሚባል አለ ባይዘው አስቸኳይ ጊዜ አዋጅ ለማወጅ አስቸኳይ ጊዜ አዋጅ መኖር ምክንያት መኖር አለበት። ይሄ ምክንያት የለም። ህዝብ መብት ጠይቋል። በኦሮሚያን በአማራን በአጠቃላይ በሀገሪቷ ግዛት ህዝብ መብቱን ጠይቋል። ሕገ መንግስታዊ መብቱ ሰብዓዊ መብት ይከበር፣ የአገር ባለቤት ልሁን ብሎ ነው እየጠየቀ ያለው። ስለዚህ አገሩ ለህዝቡ መመለስ፣ ሰብዓዊ መብቱን ማክበር፣ በህግ ያሉትን መብቶች በሙሉ ማክበር እንጂ አስቸኳይ ጊዜ አዋጅ ማወጅ አይደለም። የአስቸኳይ ጊዜ አዋጅ ለመደንገግ የሚያስገድድ ሁኔታ የለም። ስለዚህ አስቸኳይ ጊዜ አዋጅ በሁለቱ ምክንያት አሁን በህግ ስላልተሟላ ያን በቂ ምክንያት ስለሌለው ህጋዊም አይደለም። አስፈላጊ ነው። አቶ ግርማ በእርሶ ምክር ቤት የስራ ጊዜው እንደዚህ ያሉ ችግሮች ተፈጥሮ ነበር ማለት የአስቸኳይ ጊዜ አዋጅ ለማውጣት የደረሰ ነገር ችግር ነበረ በአገሪቱ ውስጥ። ከዚህ የባሱ ችግሮች ገጥመው ሊያውቁ ይችላሉ። ግን ወደ አስቸኳይ ጊዜ አዋጅ አልተመሩም። ቁጥጥር ነበረን ብለው ስለሚያስቡ ነው። ለምሳሌ የህገ መንግስቱ ቃለ ጉባኤዎች የተያዙ ቃለ ጉባኤዎች ምክንያቱን ሲያስረዱ ምንድን ነው የሚለው? ጎርፍ መጥቶ አምስት ቤት አፈረሰ ተብሎ የአስቸኳይ ጊዜ አዋጅ አይታወጅም። የአስቸኳይ ጊዜ አዋጅን ለማወጅ የአስቸኳይ ጊዜ አዋጅ የሚፈልጉ ጉዳዮች መኖር አለባቸው ነው እና እነዚህ ጉዳዮች አሁን የሉ ብሎ የታወቀ በህገ መንግስቱ የተመለከቱ ምክንያቶች አሉ ወይ? አሉ። ለምሳሌ የተፈጥሮ አደጋ ሲኖር፣ ህገ መንግስቱና የህገ መንግስታዊ ስርአቱ አደጋ ላይ ሲወድቅ ነው። የግለሰቦች ስልጣን አደጋ ላይ ሲወድቅ? አይ የግለሰቦች ስልጣን አፈር ይግባ ብሏል ለማ ገድ ለምን አይገባም ነው ያለው። ስለዚህ በዛ ኮንቴክስት ነው እንጂ ስርአት ሲፈርስ ነው። ስርአት እንዳይፈርስ ህገ መንግስት መከበር አለበት ሲባል ስርአት እንዲኖር ማለት ነው። ሰዎች መብታቸውን ኤክሰርሳይዝ እንዲያደርጉ ማለት ነው። ሰዎች መብታቸውን ኤክሰርሳይዝ ማድረግ ከስርዓት ውጭ አደለም። አዎ፣ ግን አሁን የምንሰማው በአሁኑ ጊዜ ይህ አዋጅ እንዲወጣ የተደረገው ህገ መንግስቱና ህገ መንግስታዊ ስርዓቱ አደጋ ላይ ወድቀዋል በሚል ነው። አልወደቁም፣ አልወደቁም፣ አልወደቁም። ህገ መንግስታዊ ስርዓቱ አደጋ ላይ ወድቆ የነበረ የሚባለው ስድስት መቶ ሺህ ሰው አንድ ሚሊዮን የሚጠጋ ኦሮሞ ከሶማሌ ክልል ሲባረር ነው ያኔ አልወጣም። አሁን አስቸኳይ ጊዜ አዋጅ ለማወጅ በቂ ምክንያት ነው የነበረው ያን በሁለቱ ክልሎች መሃል መታወጅ ነበረበት። ቢያንስ ቢያንስ በሶማሌ ክልል አስቸኳይ ጊዜ አዋጅ መታወጅ ነበረበት። ያን ያደረጉ ሰዎች መታሰብ ነበረባቸው። ስድስት መቶ ሺህ ሰው ከበርማ የተባረሩ ሰዎችን ቁጥር በላይ የሆነ ሰው ነው የተባረረው። ስለዚህ የዘር ማጥፋት የሚያክልን ጉዳይ በሚፈጸምበት ጊዜ አስቸኳይ ጊዜ አልታወጀም። በዚያ ጊዜ አሁን ሰሞኑ አገሩ ሰላም ፀጥ ርጭ ባለበት ሁኔታ ውስጥ ሰዎች መብታቸውን እየጠየቁ ነው ያለው። ለመብቱ መብቱ ማክበር እንጂ አስቸኳይ ጊዜ አዋጅ ለማወጅ በቂ ምክንያት አለ ብዬ አላሰብም። በዚህ ጊዜ ውስጥ ነው የሚጨምሩበት። አለ አቶ ግርማ። አንድ ነገር ማለት የምፈልገው ምንድን ነው? የህገ መንግስቱ ቃለ ጉባኤ ህገ መንግስቱም ሁለት ሶስተኛ በሚልበት ጊዜ ብዙ ሰዎች አሁን እያቀረቡ ያሉት በስብሰባ ላይ በተገኙት ሰዎች ሁለት ሶስተኛ ነው ይላሉ። በዚህ ሁኔታ የሚታሰብ ከሆነ በ275 ሁለት ሶስተኛ ማለት ወደ 183 ሰው ማለት ነው። አንድ ሶስተኛ እንኳን የምክር ቤት አባላት ባልተገኙበት አስቸኳይ ጊዜ አዋጅ ማወጅ ይቻላል የሚል ስሜት መፍጠሩ እየፈለጉ ነው። ስለዚህ እነዚህን ክርክሮች በምናይበት ጊዜ ቁጥሩ ላይ ሌላ ነገር መጫወት የተፈለገ እንደሆነ ያሳያል። አሁንም የማረሚያው ስርዓት ቅድም የተነጋገርነው ነው የሚሆነው። ስለዚህ ስህተት ተራ ስህተት አይደለም ብለህ ነው የሚያሳይበት? ተራ ስህተት አይደለም፣ ታስቦበት ነው። እሺ፣ ስህተት ከሆነ ስህተት ነው ብለን እንውሰድ። ካለ ስህተቱ ለምንድን ነው የድጋፍ ድምፁ ላይ ብቻ የሚሆነው የተቃወሙት ላይ ሰማንያ ስምንቶቹ ላይ እ 49 ሊደመርላቸው ይችላል። የሚቆጥሩት ሰዎች የደገፉትን ብቻ ሊሳሳቱ አይችሉም። የተቃወሙትንም ሊሳሳቱ ይችላሉ። መቼም ድምፀ ታቅቦ ያደረጉ ሰባት ሰዎች አሉ። እነሱ ላይ 49 ሰው ሊሳሳቱ አይችሉ ይህንን ልንቶ እንችላለን። ስለዚህ ወይ የደገፉት ወይ የተቃወሙት ላይ ሊሆን ይችላል። 49ኙ ሰዎች ተካፍለውትም ሊሆን ይችላል። ስለዚህ ይሄ ማረሚያው መንገድ አሁን ከጓሮ በኮሚኒኬሽን ኦፊሰር የሚደረግ ነገር አይደለም። ወደ ምክር ቤቱ ተመልሶ ምክር ቤቱ ነው ይህንን ሊያርመው የሚችለው። ይህንን ደግሞ ለማረም በሚቀጥለው ቃለ ጉባኤ ሲጸድቅ ከመቅረፀ ድምፅ መጥቶ ይስተካከል ሲባል የዛን ጊዜ መቅረፀ ድምፁ ላይ 346 ነው ሚሄድ። ስለዚህ 395ቱ ውድቅ ይሆናል ማለት ነው በቃለ ጉባኤ። ሁለታቸውንም በጣም አመሰግናለሁ፣ መለስካቸውን እና በአዋጁ ላይ ትንታኔ የሰጡትን ባለሙያዎች ያም እናመሰግናለን። አድማጮች አሁን ማሳሰቢያ ነው። ማስታወቂያ ሳይፎን ከቪኦኤ በነጻ ሳይፎን ከቪኦኤ በነጻ ሳይፎን ፒ ኤስ አይ ፒ ኤች ኦ ኤን ተብሎ ነው የሚጻፈው ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኛሉ። ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤ ሳይፎን የሚገኝበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ትሪ ዶት ኮም ኢሜይል ያድርጉ። ለመልካም ዜና አት ሳይፎን ትሪ ዶት ኮም ኢሜይል ያድርጉ። ሲጻፍ እንደዚህ ነው መልካም ዜና አንድ ቃል ነው ኤም ኢ ኤል k ኤ ኤም z ኢ ኤን ኤ አት ፒ ኤስ አይ ፒ ኤች ኦ ኤን 3 ኮም ኤም ኢ ኤል k ኤ ኤም ዚ ኢ ኤን ኤ አት ሳይፎን ሶስት ቁጥር አለው ሳይፎን3.com ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይንም ኢንስቶል ያድርጉት። ከዚያም ከዚያም ቢሹ ወደ ቪኦኤ አምሃሪክ ወይም ቪኦኤ አማርኛ ወይም ቢሹ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻዎ ይቅዘፉበት። ሳይፎን ከቪኦኤ በነጻ። ሳይፎን ከቪኦኤ በነጻ። አድማጮች የአሜሪካ ድምፅ ራዲዮ ከምሽ ሶስት ሰዓት እስከ አራት ሰዓት ዘወትር በየቀኑ የሚያስተላልፈውን ለአንድ ሰዓት ዝግጅታችንን እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና አዳነች ፍስሃዬን በትዝታ በላቸውና ሌሎችን ባልደረቦቻችን በዚሁ እንሰናበታችኋለን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።